የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 ና በ25 ሜትር ባንዶች በየቀኑ ከሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እንደነገርኩ መጀመሪያ በነዚህ ሰዎች ስራ ስማድረግ መጽሐፍ ለመጻፍ ብያ አልነበረ በነዚህ በእነዚህ ሰዎች የተማረኩት የራሴን ጥያቄ ለመመለስ ስለፈለግኩ ነው። የሳይንስ ተማሪ በመሆኔ ከአልበርት አይንስታይን እና ከፍሮይድ ጋር በደንብ ተዋውቅ ያለው ከሳይንሱ ስራ ደግሞ ጎን ለጎን ስነ ጽሁፍን በጣም ከመውደዴ ከቶልስቶ ና ከፍሮይድ ጋር ተዋውቅ ያለው እና ኦልሞስት ሀያ አመት የእነዚህ ሰዎች ስራ በጥልቅት መርምር ያለውና ከዛ በኋላ ነው ወደ መጻፍ የመጣው። የመጣውነ ዶክተር ዋልተንጉሥ ዳርጌ ወጣት የምርምርና የሥነ ጽሑፍ ሰው ምርምርና ጥናት በሚያደርግበት እንዲሁም በሚያስተምርበት የሙያ መስክና በልብ ወለዱም ዓለም በርከት ያሉ መጽሐፍትን ጽፏል። ቆየት ብሎም ሙሉ ዝግጅቱ ይቀርባል። አንድ መንግሥት ያለ ባንዲራ ሊኖር አይችልም። ለመንግሥት ማሳመኛው እንግዲህ ሕገ መንግሥቱን አክብሩ ነው የሚለው። ከዚህ የበለጠ ምንም ሊያደርግም አይችልም። እነዚህ እኛ ኢትዮጵያውያን አይደለንም፣ አጸምን ልክ ነው፣ በግድ ኢትዮጵያውያን ያደረጉን የሚሉት አንደኛ የተዛባ የታሪክ አስተያየት ያላቸው መሰለኝ። የሰንደቅ ዓላማ ጉዳይ ዛሬም ያዋያል። የቀደሙት ከኒውዮርክ ፕሮፌሰር ጌታቸው ኃይሌ የቋንቋና የስነ ጽሁፍ ሊቅ ጥንታዊ መዛግብት ተመራማሪና አጥኚ የአባ ባህርይን ድርሰት አጥንተው የተረጎሙም ናቸው። እርሳቸውን ተከትሎ የሰማችኋቸው ደግሞ የታሪክ መምህሩ ፕሮፌሰር ኃይሌ ላሬቦ ከአትላንታ ጆርጂያ፣ ሁለቱም ቆየት ብለው ይሰማሉ። በአዲስ አበባው መስኮት ንጉሴ አክሊሉ ብቅ ሲል ትምህርት በኢትዮጵያ ይለናል። በተከታታይ ውይይቱ የሳምንቱ ምርጥ ግጥምና ምርጥ ምርጥ ዜማዎች እናም ሌሎች በርከት ያሉ ዝግጅቶችን ይዘን ከእሁድ መስከረም 27 2011 ዓ ም የራዲዮ መጽሔት ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና ዛሬ ብቻዬን አለመሆኔን አድማጭ ይገነዘባል ብዬ እገምታለሁ። ማብራሪያ አያስፈልገኝም፣ ድምጽህ ተሰምቷል። የለም አዲሱ፣ ዛሬ ስለመኖሬ ይልቁንም ድምጽህ ያስታውቃል ብል ትክክል ይመስለኛል። በአንተ ቤት ብድር መመለስህ ነው። አንድ ሁለት ሶስት ፕሮግራሞች የጠፋኸው በሁለት የራዲዮ መጽሔቶች ያልተሰማው ድምጽህ ዛሬ ጎልቶ ይሰማል። አዲሱ፣ ጥያቄ በርክቶ ቤስንበት ትመስላለ አሉ ላይታለ እሱን የበላጅ ባል ያለ ጥቂት አይደለም። ለማንኛውም እንኳን ደህና መጣ ቀጣ ጤና ስጥልን፣ አድማጮች እንደምናመሻችሁ እንደምንሰነበታችሁ። የራዲዮ መጽሔት ታዳሚዎች በሙሉ የምናስተናግዳችሁን የአዲሱ አበበና አሉላ ከበደንን ከአቀናባሪያችን ንጉሡ ታምሬ ጋር እነሆ የምሽቱን ይዘን ቀርበናል። እሁድ ከሆነ ዕለቱ አዎን፣ የራዲዮ መጽሔት ነው። ሰዓቱ አንዱን ዘሎ በሳምንቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ብሬት ካቨኖ የዩናይትድ ስቴትስ ጠቅላይ ፍርድ ቤቱ ዳኛ እንዲሆኑ የሕግ መወሰኛ ምክር ቤቱ ከወሰነና ቃለ መሐላ ከፈጸሙ በኋላ ዋሽንግተን ዲሲ ላይ የበረታ ቅሬታ እየተሰማ ነው። በፕሬዝደንት ዶናልድ ትራምፕ የቀረቡትን ብሬት ካቨኖ ሹመት የሕግ መወሰኛ ምክር ቤቱ ያጸደቀው ትላንት ቅዳሜ መስከረም 26 2011 ዓ ም ምሽት ላይ የነበረ ሲሆን ወዲያው በግል በተከናወነ ሥነ ሥርዓት ቃለ መሐላ ፈጽመዋል። ሰሎሞን አባተ ዝርዝሩን እንደሚከተለው አሰናድቷል። ምክትል ፕሬዚደንት ማይክ ፔንስ ናቸው የድምፁን ውጤት ያሳወቁት። የሚስተር ካቫኖ ሹመት የጸደቀው ከምክር ቤቱ አባላት እንደራሴዎች የሐምሳውን ድምፅ በማግኘት ነው። ከሪፐብሊካኑ 49 ሴናተሮች የተቃወመ ማንም ካለመኖሩ በተጨማሪ ካቫኖ አንድ የዲሞክራቲክ ፓርቲው ሴናተር ተጨማሪ ድምፅ በማግኘታቸው ነው በሐምሳ ድጋፍና በ48 የዲሞክራቲክ ሴናተሮች ተቃውሞ ያለፉት የአላስካ ሪፐብሊካን ሴናተር ሊሳ ሙርኮውስኪ በስብሰባው ላይ ቢገኙም ድምፃቸውን ሳይሰጡ ቀርተዋል። ለካቫኖ ሹመት የይሁንታ ድምፅ የሰጡት ዴሞክራቱ እንደራሴ የዌስት ቨርጂኒያ ሴናተር ጆ ማንቺን ሳልሳዊ ናቸው። በዚህ አይነት በታሪክ እጅግ ጠባብ በተባለ ልዩነት ሹመታቸው የጸደቀላቸው ካቫኖ የጠቅላይ ፍርድ ቤቱ አንድ መቶ አስራ አራተኛ ዳኛ ሆነዋል። ዋሽንግተን ዲሲ የሚገኘው ፌዴራል ይግባኝ ሰሚ ችሎት ዳኛ ሆነው የቆዩት ብሬት ካቫኖ የሁለተኛ ደረጃ ተማሪዎች ሳለን ሊደፍረኝ ሞክሮ ነበር ባሉ ዶክተር ክሪስቲን ብሌዚ ፎርድ የሚባሉ የዩኒቨርሲቲ ፕሮፌሰር ውንጀላ ምክንያት፣ እንዲሁም ተከፋፍሎ የነበረው የሕግ መወሰኛ ምክር ቤቱ ከፍተኛ ውዝግብ ውስጥ ገብቶ ቆይቷል። በዚሁ ክስ ምክንያት ሚስተር ካቫኖ ለሴኔቱ እማኝነት በሰጡ ጊዜ አንጸባርቀዋል በተባለ ወገንተኛ አስተያየትና ግልፍተኛነት ጭምር ለታጩበት ከፍተኛ ወንበር ብቁ አይደሉም የሚል የበረታ ተቃውሞ ከዴሞክራቶቹና ከሌሎችም ተሟጋቾች ሲነሳባቸው ሰንብቷል። በሀገሪቱ ምክትል ፕሬዚደንት ማይክ ፔንስ ሊቀመንበርነት ድምፅ እየተሰጠ በነበረ ጊዜ በምክር ቤቱ የእንግዶች መቀመጫ ውስጥ የነበሩ ታዛቢዎች ያሰሟቸው በነበሩ ቅሌት ቅሌት በሚሉ የጩኸት ድምፆች ሂደቱ እየተቋረጠ ለመቀጠል ከመገደዱን በላይ ከውጭ የሚስተጋቡ የነበሩ ተመሳሳይ የተቃዋሚ ሰልፈኞች ድምፆች አዳራሹን ዘልቀው ይሰሙ እንደነበረ ተገልጿል። ፕሬዚደንት ዶናልድ ትራምፕ ባለፉ 20 ወራት ውስጥ የዳኛ ሹመት በተሳካ ሁኔታ ሲያጸድቁ ይህ ሁለተኛቸው ሲሆን ካቫኖ ባላቸው አቋምና እምነት ምክንያት ወግ አጥባቂ ዘመም የሆነ ጠቅላይ ፍርድ ቤት ማጽናት እንደቻሉ ይነገርላቸዋል። ፕሬዚደንቱ ዛሬ ባወጡት የትዊተር መልእክት ለሰደድ ጫሪ ክብሪት እንዳይሰጡ ሁሉ ለግራ ዘመም ፖለቲከኞችም ስልጣን አያጎናጽፉም ሲሉ በውጤቱ የተሰማቸውን እርካታ አሳይተዋል። እጅግ የሚያስፈነድቅ ቀንም ሲሉ በቃላቸው ተናግረዋል ትራምፕ ብሬት ካቫኖ የ53 ዓመት ዕድሜ ጎልማሳ ሲሆኑ ቢያንስ ለመጪዎቹ 40 ዓመታት በጠቅላይ ፍርድ ቤቱ ዳኛነት ሊያገለግሉ እንደሚችሉ ብዙዎች ተንብየዋል። አድማጮች ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስ ውስጥ በስደት ይኖር የነበረው ሳውዲ አረቢያዊ ጋዜጠኛ ኢስታንቡል በሚገኘው የሳውዲ ኤምበሲ ባለፈው ወር የተገደለው የጋብቻ ሰነድ ለመጠየቅ በገባበት ወቅት ነው ሲሉ የቱርክ ባለሥልጣናት ደምድመዋል። የሳውዲ ባለሥልጣናት ግን ክሱን መሠረተ ቢስ ሲሉ አጣጥለዋል። የጋዜጠኛ ጃማል ካሾጊ እጮኛ ባለፈው ማክሰኞ ከቆንሲላው ጽሕፈት ቤት ውጭ ተጠብቀው የነበር ሲሆን ከገባ በኋላ ከህንፃው አልወጣም ብላለች። ካሾጊ ለዋሽንግተን ፖስት ጋዜጣ ይዘግብ የነበር ሲሆን ባለፈው ዓመት የተሰደደው የሳውዲ አረቢያ መንግሥት የተቃዋሚዎችን ድምፅ ማፈን ከጀመረ በኋላ ነው። ጋዜጠኛው በተለይ ልዑል አልጋውራሹን ሞሐመድ ቢን ሳልማንን አጠንክሮ ይተች ነበር ተብሏል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ በሰሜን ኮሪያ ለአራተኛ ጊዜ ጉብኝት ካደረጉና ከሀገሪቱ መሪ ኪም ጆንግ ኡን ጋር ከተገናኙ በኋላ ዛሬ ሶል፣ ደቡብ ኮሪያ ገብተዋል። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና በኪም ጆንግ ኡን መካከል ሌላ ሁለተኛ ግንኙነት ለማድረግ ፍላጎት እንዳላቸው፣ ቀኑ ግን እንዳልተወሰነ ፖምፔዮ ተናግረዋል። ማይክ ፖምፔዮ በሶስቱ ቀናት የምስራቅ እስያ ጉብኝታቸው ትላንት ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤና ከውጭ ጉዳይ ሚኒስትሩ ታሮ ኮኖ ጋር ተገናኝተው በሰሜን ኮሪያ ጉዳይ ላይ ተወያይተዋል። ዜናው አበቃ። ዕለተ እሁድ መስከረም 27 2011 ዓ ም የራዲዮ መጽሔት ነው። ሰዓቱ፣ የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና አንተም አለህ አደለም አለሁ። አዲሱ ሁለተኛ ብቻህን እያህ አልጠፋም ልል ምንም አልቀረኝም። እንደሱ ይሻላል። እና የምናስተናግዳችሁ የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከብደንን። ሳምንቷን ምርጥ ግጥም እነሆ እውነትን ፍለጋ ተሰደው ከወጡ አላየንም ልጄ በሰላም ሲመጡ አንተም ስማ ልጄ እንዳትታልል እንዲህ አትገኝም እውነት በቀላል እያለ አባባ እራሴን ደባብሶ ከፈተና እንዳልወድቅ በአይኑ እምባ አፍሶ መርቆ ለግሶ ከሸኘን ከሀገሬ ብዙ ዓመት አለፈ። ይኸውና ዛሬ እኔም በመገንዘብ የአባቴን ምክር እውነትን ፍለጋ በመዘዋወር ከነገስታት ግቢ ከልዑላን ቤት በላሁኝ ጠጣሁኝ ሁሉን አየሁት። አደርኩኝ ከጎጆ ዋልኩኝ ከገበሬ ተጫወትኩ ከረኛ ቆረጠምኩኝ ጥሬ። ግን መቼ ተገኝቶ የእውነት ፋናዋ የረቀቀብኝ ጠፋብት ነው። የሳምንቷን ምርጥ ግጥም እውነትን ፍለጋን የምሽቱ የራዲዮ መጽሔት እንግዳችን እንደተወጣልን ነበር የሰማ ነው። አሁን ደራሲና መምህሩ እንግዳችንን ዶክተር ዋልት ንጉሥ ዳርጌን በቃሉ ለወጣልን፣ ገጣሚዋም ላልታወቀችው ዘመን ለጠገበችው ግጥም እናመሰግናለን። አሁን የሳምንቷን ቀዳሜ ዜማ ቀዳሜ ስልት ሙዚቃ ድምፃዊ ቴዲ አፍሮ እንዳቀነቀናት፣ በዚሁ ወደ ቀዳሚው ቅንብራችን እንንደረደር። ከረዥም ወራት በፊት በአጭሩ የማነጋገር ዕድል ባገኘን ጊዜ በተለይ ትኩረት አድርገን ለመወያየት የፈለግንበትን አንድ ሥራውን አንስተን ነበር። ረዥም ቀጥሮ ሰትን የተለያየ ነው። በጊዜው ያስተዋወቅንበትንና ይልቁንም በዚሁ አብይ ጭብጥ ላይ ያተኮረውን ማስታወሻ እናስቀድም። ምንና በአንተ ምልልስ ይመስለኛል የሚንደርደር ልክ ነው። አዲሱ አቤት ላስታውስ እኮ ነው። እሺ ቀጥል እስቲ። ተጠየቅ ዛሬ የተራወደን የዞረ መሰለኝ ጥያቄው። አዎን፣ አዲ እሺ ልጠየቅ የፊዚክሱን ሊቅ አልበርት አይንስታይንን፣ የሥነ ልቦና ጠቢቡን ሲግመንድ ፍሮይድን፣ እቁን ደራሲና የፍልስፍና ሰው ጋዜጠኛም ጭምር ነው ፎይዶር ዶስቶቭስኪንና ሌላውን ስመጥሩን እረኛ የአገሩን ልጅ ሊዮ ቶሎስቶይን ምን አገናኛቸው? ትሳለኝ ይሄ በእርግጥ ከበድ ያለ ጥያቄ ነው የሚል ነበር። ያን የሰጠሁህ መልስ ታስታውስ እንደሆነ፣ አሁንም የሰራ ይመስለኛል። አሁንም ይሰራል። ታዲያ መልሱን ታውቀዋለህ እና ለጨዋታው ስትል ግን መርሳት ሊኖርብህ ነው አሁን። አራቱ ቱባዎች በየተሰማሩበት የጥናት መስክ የተጠበቡ መሆናቸው ትክክል። ሁለተኛውን ያልተጠየቀ ነገር ግን ሊጠየቅ የሚገባ ጥያቄ ነው የመለስከው። እናስ እነዚህን አራት የዓለማችን ዕውቆች ምን አገናኛቸዋል? ቀደም ብለን በመግቢያችን ያነሳ ነው እንግዳችን ዶክተር ዋልተ ንጉሥ ዳርጌ ነው አጭሩ መልስ የሚወራረስም ቢሆን ተለይተው ከሚጠሩባቸው ከተጠበቡባቸው የምርምርና የሙያ መስኮች ከተለያየ ጊዜና ስፍራ ዘመን አሻግሮ እኛ ዘንድ ያመጣቸው ግሩም ነው መሆኑን ዶክተር ዋልተነጉስ ዳርጌማን ነው ይህም ቀደም ባለው ማስታወቂያችን የተነሳ ጥያቄ ይመስለኛል፣ አሉ አዎን። አዲሱ ዶክተር ዋልተ ንጉሥ ዳርጌ ወጣት የምርምርና የሥነ ጽሑፍ ሰው መሆኑን እንደ ሀሳብ ወለዱ ሁሉ ምርምርና ጥናት በሚያደርግባቸው እንዲሁም በሚያስተምርባቸው የሙያ መስኮችም በርከት ያሉ መጽሐፍት ያበረከተ መሆኑን፣ በወጉ ልንተዋወቀው የሚገባ ወጣት መሆኑን ጭምር ነበረ ይገለጽነው። በእርግጥም ልንተዋወቀው የሚገባ ወጣት ነው አሉላ። ወጣቱ እንደ ራሴ ማስተዋወቁን ቀጥላ I'm a second I Lord this ዶክተር ዋልተንጉስ ዳርጌ ቀደም ብለን እንደገለጽ ነው። በተጨማሪ በርከት ያሉ መጽሕፍት ቢጽፍም ተጨማሪው ድርሰቱ ነው የጀርመኑ የድሬስደን ዩኒቨርሲቲ የምህንድስናና የቴክኖሎጂ ትምህርት ክፍል ረዳት ፕሮፌሰር ነው። ለምሽቱም በዚህ ቀደም ብለን በጠቀስ ነው የአራቱን ቱባዎች ሕይወት በሚመለከተው መጽሐፉ ዙሪያ እናተኩራለን። ዶክተር ዋልተ ሊኩስ ዳጌ በቅድሚያ እንኳን እንድናመጣ ቁም ነገር የተመላባቸው ምናልባትም ብዙ እንድንጠይቅ ብዙ እንድንመረምር የሚያደርጉ መጽሐፍ ጽፋሃል። የቁም ነገሩን ያህል ታዲያ በለዛ በጨዋታ ሌሎች ሁኔታዎችን ማዛመድ በምንችሉ መልኩ በርካታ መጽሐፎች ነው የጻፍከው። ለዛሬ የመጨረሻው መጽሐፍህን ነው ትኩረት የምናደርግበት ዘ ሪዝን ፎር ላይፍ አራት እውቅ የዓለማችን ጠቢቦችን ህይወትና ተሞክሮች ፍልስፍና የምዳስስበት መጽሐፍ ነው። እስኪ ስለ ጉዞህ እናወራ፣ ወደ መጽሐፍህ ጠለቅ ብለን እንመረምራለን። ወደ ቺካጎ መጥተህ በዛሬው ዕለት ወደ ዋሽንግተን ዲሲ በረህ ነው ያገኘው። ትምህርት በእረፍት ምናመጣ ወደ ዩናይት ስቴትስ በቺካጎ የአርባ ሶስተኛው የኮምፒውተር ሎካል ኤሪያ ኔትወርክ የሚባል ኮንፈረንስ ለ43 አመት በተከታታይ የሚካሄድ ኮንፈረንስ ነው። እዛ ላይ ለመካፈል ነው የመጣሁት። በአለም ላይ ያሉ የኮምፒውተር ሳይንቲስቶች በተለይ በኮምፒውተር ኔትወርክ ላይ ምርምር የሚያደርጉ ሰዎች በየአመቱ ስራዎቻቸውን ያስተዋውቃሉ። እርስ በርሳችን በስራዎቹ ላይ እንወያይባቸዋለን። እኔም ስራ ላስተዋውቅ፣ የባልደረቦችንም ስራ ለማወቅ የስራ ጉዳይ ነው። የምርምርና የጥናት ሆነ። መምህር ነህ። በጀርመን ሀገር የሚገኘው ድረስደን ነው ዩኒቨርሲቲ ፕሮፌሰር ነህ። በኮምፒውተር ኢንጂነሪንግ ነው ሙያህ። ይሁን እንጂ ከሳይንሱ ወጣ ለማለት ፈቃደኛ ነህ ደጋግመህ የምትመላለስ እስኪ ይመስላል። እስኪ ስለ ሙያህ እናውራ። መጽሐፎች ጋር ከመድረሴ በፊት የምታስተምረውን የሙያ አይነት፣ ተማሪዎችህን፣ ዩኒቨርሲቲህን አስተዋውቀን እስኪ። ባችለር ዲግሪን የሰራሁት በኤሌክትሪካል እንድ ኤሌክትሮኒክስ ቴክኖሎጂ ነው። ማስተርስ ዲግሪን የሰራሁት በኤሌክትሪካል መህንድስና ነው። ፒኤችዲን ደግሞ የሰራሁት በኮምፒውተር መህንድስና ነው። አሁን በድሬስደን ዩኒቨርሲቲ ኦፍ ቴክኖሎጂ በኮምፒውተር ኔትወርክ አሶሼት ፕሮፌሰር ሆኝ ነው የምሰራው። ድሬስደን በጀርመን ውስጥ ካሉ ታዋቂ ከሚባሉ አምስት ዩኒቨርሲቲዎች መካከል የሚቆጠር ዩኒቨርሲቲ ያላት በግምት 36 ሺ ተማሪዎች የሚማሩባት ዩኒቨርሲቲ ነው፣ እዛ ውስጥ ነው ማስተምረው። ስለ ስራህና የመጣበትን መንገድ በጨረፍታ ለማየት ከሞከርን የምትኖርበትን ገፋ አድርገን እንመልከት። ስነ ጽሁፍ ትልቁ የህይወትህ አካል ይመስላል። ለመጀመሪያ ጊዜ ከስራዎችህ ጋር የተዋወኩት በ1997 ያሳተምከው መጽሐፍ ነው። በራዲዮ መጽሄት ጠቀስ ለማድረግ ያህል ብቻ ነው የቻልነው። ገፋ አድርገን ስለ መጽሐፍ ይዘት አልተነጋገርንም። ከዚያ በኋላ በርከት ያሉ መጽሐፎች ጽፋሃል። በምታጠናው በምትመራምርበት መስክም እንዲሁም በርከት ያሉ መጽሐፎችን ጽፋሃል። ኋላ ላይ እናስተዋውቃለን ለአድማጮች ወደ መጨረሻው የቅርብ ጊዜ ስራህን እንምጣ። ምናልባት የመጨረሻ እንዳልል መንገድ ላይ ያለም ሌላ ስራ እንዳለ ተረድቻለሁ። እውነት ነው ፍልስፍና ሳይንስና እምነትን የሚመለከት የሰው ልጅን ህልውና የሚዳስስ ነገር ግን ቀደም ብለን ባስተዋወቅ ናቸው አልበርት አንስታይን፣ ፊዮዶር ዶስቶቭስኪ፣ ቶልስቶይና ፍሮይድ ስራዎች ውስጥ የሚመላለስ ከስራዎቸውም አልፎ አስተሳሰባቸውን የሚመለከት ነው መጽሐፍ። እስኪ በአንተ አንድ በት እንረዳው ስለምን ምንድን ነው ይዘት ውስጥ የመጽሐፍ በተለይ ዩሮፕ ስትኖር የዚህ መጽሐፍ አስፈላጊነት በደንብ ይገባል። ምናልባት አሜሪካ ብዙ ትርምሶች የሚካሄድባት ሀገር ስለሆነች ሀሳቦች በቅጡ ጠለው ላይወጡ ይችላሉ። ዩሮፕ ስትኖር ግን ዩሮፕ በጣም አስቸጋሪ ታሪክ ያላት፣ ብዙ ጦርነቶች የተካሄዱባት፣ ብዙ በሰዎች መካከል ግጭት የተካሄደበት ነው እና አሁን ይሄ ከሁለተኛው ዓለም ጦርነትን አልፈው የሰከነ ሕይወት የሚባል የሚኖሩበት ጊዜ ነው እና ለምንድን ነው የሰከነ ሕይወት የሚኖሩት ብለን ስናስብ፣ አንደኛ ከታሪካቸው ተምረዋል። ሁለተኛ ደግሞ በጣም ታላላቅ ፊሎሶፊዎች ከእነሱ ወጥተዋል። የሰው ልጅ ለምንድን ነው የሚኖረው በጠዋት ተነስቶ የሚኳትንለት አላማ ምንድን ነው? ደስታውን ኬት ነው የሚያገኘው የሚለውን ነገር በቅጡ የተመራመሩ ፊሎሶፈሮች ያፈራች ኮንቲኔንት ናትና ከነዛ እነዚህ አራቱ ሰዎች ደግሞ በጣም ለየት ብለው የሚወጡ ሰዎች ናቸው እና አሁን ያለውን የአውሮፓውያኖችን ህይወት በቅጡ ለመረዳት በተለይ ደግሞ እኔ ከእነሱ ጋር ስኖር እነሱን እንዴት ነው የሚያዩት፣ እኔም ደግሞ እነሱን እንዴት ነው የምረዳው፣ የራሴ ህይወት አላማ በመካከላቸው ስመላለስ ምንድን ነው የሚለውን ነገር መጀመሪያ ለራሴ ለመመለስ ስል አነበብኩኝ። ያነሳው ጥያቄ ነው። አነበብኩኝ ደግሞ ካነበብኩ በኋላ ለሌላው ለማካፈል የሚቀጥለው እንትን ነው ስቴፕ ነው የሚሆነው። የሚቀጥለው እርምጃ ነው እና በዛ ምክንያት ነው ይህን መጽሐፍ ለመጽሐፍ ይህንን ምጭጥ ለማንሳት አንኳር የህይወት ጥያቄ በት ይመስለኛል። ዘመን የጠገበ ጥያቄ ነው ማለት ይቻላል። ያንን ያህልም ትኩስ ጥያቄ ነው። የመኖር ጥያቄ፣ የህይወት አላማ ጥያቄ በብዙ ዘመናት ውስጥ ሲነሳ የቆየ መሆኑን ያህል ዛሬም ደጋግመን ምን የምናነሳው የቅርባችን ነው እና ጊዜ በወሰድን በጥሞና ባየን ጊዜ ሁሉ የሚነሳ ጥያቄ ይመስለኛል አሁን እስኪ መጽሐፍ ጋ እንቆይ። ለምን አራቱ እንዳልከው ቱባዎች ናቸው እነኚህ በየአጠኑ በተመራመሩባቸው መስኮች ከፍተኛ እውቅና ያላቸው ናቸው። ይሁን እንጂ አራቱን በተለይ መርጠሃል። የህይወት አስተሳሰባቸውን ስለ አምላክ ያላቸውን እምነት ሁሉ ትመረምራለ። እስኪ ገፋ አድርገህ ንገረን፣ ለምን መረጥካቸው? የመጀመሪያው ነገር በሀሳባቸው ወጥነት የሚወዳደራቸው ሰው የለም። በጣም ኦሪጂናል የሚባል ሀሳብ ያመነጩ ሰዎች ናቸው። ሁለተኛው ደግሞ አራቱ በጣም የተለያየ እምነት አላቸው እና የሀሳብ ልዩነት ለማስተናገድ ስፈልግ በሀሳብ በጣም የተራራቁትን ሰዎች ሆን ብዬ ነው የመረጥኩት። ሁለተኛው ምርጫ ደግሞ ሶስተኛው፣ አንደኛው እንዳልኩት በጣም የታወቁ መሆናቸው፣ ሁለተኛ በሀሳብ መራራቃቸው፣ ሶስተኛ ደግሞ አሁን ያለውን የምዕራቡን አለም የመኖር ፍልስፍና በሚያስደንቅ መልኩ አቅጣጫ የቀየሱ ሰዎች ናቸው። አሁን ላለው አሁን አሜሪካ ሚሆን አውሮፓ ሚሆን የምንኖርበትን አብዛኛው ህዝብ የሚኖርበትን ወይም እኖርበት አለሁ ብሎ የሚያምንበትን ፍልስፍና ወይም ስነ ልቦናዊ አቅጣጫ የቀየሱ ሰዎች በመሆናቸውም ነው እነዚህ ልመርጥ የቻልኩት ባጠኑበት በተጠበቡበት የሙያ መስክ ከፍተኛ እውቅና ያላቸው ብቻ ሳይሆኑ ስራዎቻቸው ዛሬም ድረስ የሚመረመሩ፣ ዛሬም ድረስ የሚጠኑ ሰዎችን ነው ስራዎች ያነሳሁና ስራዎቻቸውም ብቻ ሳይሆን ሰዎችንም ማጥናት ግድ የሚል አስተሳሰብ እምነታቸውን የሚጠይቅ ነገር ነው። የመጽሐፍ ትኩረት ያደረግከው ነው የቱን ያህል ቀለልህ ማለት አስቸጋሪ ነው። እንዲቀላል አልጠብቅምና እንዴት ተቻለ? መጽሐፎቻቸውን ባነበብ ቁጥር የተወሰነ ግንዛቤ ሊኖረን ይችላል። የጥናት መስካቸውን ያለፉበትን መንገድ ባወቅን ቁጥር የተሻለ ለማወቅ እንችል ይሆናል። በዚህ ጥልቀት ግን ለማወቅ እንዲህ ነው የሚያምኑት የሚለው ደረጃ ለመድረስ የሚወስደውን ጊዜም ጉልበትም የጥናት ጥልቀትም ያሳያልና እስኪ ያስረዳን ስለሱ። ይሄ የመጽሐፉ ዝግጅት ወደ ሀያ አመት ፈጅቶብኛል ራሴ እንደ ነገርኩ መጀመሪያ በነዚህ ሰዎች ስራ ስማድረግ መጽሐፍ ለመጻፍ ብያ አልነበርም። በእነዚህ ሰዎች የተማረኩት የራሴን ጥያቄ ለመመለስ ስለፈለግኩ ነው። የሳይንስ ተማሪ በመሆኔ ከአልበርት አይንስታይንና እና ከፍሮይድ ጋር በደንብ በቅጡ ተዋውቅ ያለው ከሳይንሱ ስራ ደግሞ ጎን ለጎን ስነ ጽሁፍን በጣም መውደዴ ከቶልስቶይና ከፍሮይድ ጋር ተዋውቅ ያለው እና ኦልሞስት ሀያ አመት የነዚህን ሰዎች ስራ በጥልቀት መርምር ያለው እና ከዛ በኋላ ነው ወደ መጽሐፍ እንግዲህ የሀያ ዓመት ጉዞ ምናልባትም ከቀደሙት ስራዎች መጨረሻ ላይ ከወጣው መጽሐፍ በፊት የተጀመረ መሆኑን አሳይተናል። ያንኑ ያህልም መንገድ የሚጠይቅ መሆኑን መረዳት አያዳግትም። የት አደረሰ ጥናት፣ ምን አገኘ ታነሳለ። ሶስት መሰረታዊ ጭብጦችን ይዘት እነሳለ በመጽሐፍ በሰው ልጅ ህሉናና የፈጣሪ ሚና ላይ እነኚህ አራት ሰዎች ያምናሉ አያምኑም የምንላቸውን ጥያቄዎች እስከ መመለስ ትሄዳለ። እስኪ ኦኬ፣ ያው እንዳየው አንተም መጽሐፉ በሶስት ይከፈላል። የመጀመሪያው የህይወቴ አላማ ምንድን ነው የሚለውን ነገር ለመመለስ እኔ ማን የሚለውን ነገር መመለስ አለብን። ከየት ነው የመጣሁት? ማን ነው ለእኔ ኃላፊነት የሚወስደው የሚለውን ይህን ጥያቄ መመለስ አለብን። እና እነዚህ ሰዎች ይህን ጥያቄ እንዴት መለሱት ብዬ የመጀመሪያው ስራ ያደረኩት ይሄን ነው። ሰው በምድር ላይ ማን ነው ማን ናመጣው እዚህ ጋር ስለዚህ አውቶማቲካሊ እግዚአብሔር የሚለውን እንደ አንድ አማራጭ መውሰድ አለብንና፣ እነዚህም ሰዎች ስለ እግዚአብሔር የሰው ልጅ ፈጣሪ ነው አይደለም በሚለው ነገር ላይ ከፍተኛ በጣም ብዙ ምርምር አድርገዋል፣ ብዙ ጽሁፎችን ጽፈዋል። ይሄ ጥያቄ ሳይመለስ ምንድነው የምሰራው የሚለውን ነገር መመለስ አይቻልም። እኔ ማን ነኝ የሚለውን ነገር ሳይመለስ ምንድነው የምሰራው የሚለው ነገር ባዶ ጥያቄ ነው የሚለው እና ከዚህ የተነሳ ስለ እግዚአብሔር ያላቸውን ፍልስፍና ለመመራመር ሞክል ያለው። ይሄ ከተመለሰ በኋላ ደግሞ ወይም እነሱ የመለሱትን ነገር ካጥናው በኋላ ደግሞ ኦኬ፣ ሰው በምድር ላይ የመጣው በዚህ ምክንያት ከሆነ ምንድን ነው የሚሰራው የሚለው ሁለተኛው ደግሞ ጥያቄ መመለስ አለበት እና እነዚህ አሁን ስለ እግዚአብሔር የሰጡትን ምላሽ ስናይ በጣም አይገናኝም። አይንሽታይን ምን ብሎ ነው የሳይንስ ሰው ስለሆነ የቁጥር ሰው ስለሆነ ቁጥሮች እርስ በሳቸው ጋር ያላቸውን ዝምድና በጣም በቅጡ ያጠና ሰው ስለሆነ ይሄ ዓለም ያለ ፈጣሪ የተሰራ ነው ብሎ አያምነ እንዲርቅ የምንፈልገው ሰው ከእምነት የራቀ አይደለም፣ አይደለም። እሱ እንደውም ፍሮይድ ይርቃል ከእምነት አይንሽታይን በእግዚአብሔር ማመን ብቻ ሳይሆን በጣም በሚያስደንቅ ውበት በሚያስደንቅ ኦርደር ነው ይህችን አለም የፈጠራት ብሎ ያምናል። ግን አንዴ ከፈጠረ በኋላ በሰው ጉዳይ ውስጥ አይገባም። በጣም ፍጹም የሆኑ ህግጋትን መስርተዋል የተፈጥሮ ህግጋትን እና እያንዳንዱ ፍጡር ከድንጋይ እስከ ሰው ለነዚህ ህግጋት ታዛዥ ነው። የእግዚአብሔርንም ስራ አስደናቂ የሚያደረገው ሁሉ ሰው በእኩልነት ለነዚህ ህግጋት በመታዘዙ ነው። እና ከዛ ውጭ ግን በሰው ህይወቱ ወይም በሰው ጉዳይ ውስጥ አይገባም ብሎ ያምናል። ፍሮይድ በጣም ወደ ኋላ ይሄዳል። ወደ ግሪክ ኤፒኩሪያን ወደሚባለው ፊሎሶፊ ይሄድና ና በኤፒኩሪያን ፊሎሶፊ ይስማማል። ህይወት አጋጣሚ ናት። የምናየው በየቀኑ የምናየውን የሰው ልጅ ከንቱነት ስናይ አላማ ይኖረዋል ወይንም ደግሞ በጣም ብሉህ የሆነ እግዚአብሔር ሰውን ፈጥሯል ለማለት ያስቸግራል። ምክንያቱም ሰው ህይወቱ በጦርነት፣ በድህነት፣ በግልሙትና የተሞላ ነው። በስነ ልቦና ተቃርኖ ውስጥ የተሞላ ህይወት የሚኖር ሰው ነው እና ይሄንን ሰው አይቶ አንድ የሚያስደንቅ እግዚአብሔር ፈጥሮታል ለማለት ያስቸግራል ብሎ ያምናል። ዶስቶኤቭስኪን ደግሞ ስናይ ዶስቶኤቭስኪ ያለ እግዚአብሔር ምድር ልትኖር አትችልም። እግዚአብሔር ደግሞ አይንስታይን እንደሚለው ኢምፐርሰናል ሳይሆን በጣም ፐርሰናል ነው፣ ከሰው ጋራ ግንኙነት እንዲኖረው የሚፈልግ አምላክ ነው። ይሄንን ደግሞ የምናውቀው ከተአምራት ሁሉ ትልቁ ተአምር እግዚአብሔር ለሰዎች ነጻነትን መስጠቱ ነው። ነጻነት የሚባለው ነገር ነው ተአምር ያዘለ ነው ነው የሚለው ያፈጣጠ ከተአምራት ሁሉ ታላቁ ተአምር ሰዎች እግዚአብሔርን እራሱ አይ እንዲሉ ማስቻሉ ነው። አንፈልግህም፣ አንከተልህም፣ ከሀሳብ ጋር አንስማማም እንዲሉ ማስቻሉ ነው። ይሄ ደግሞ ፍቅር የሚባለው ነገር አስችሏል። ሰው እርስ በርሱ ከፍቅር እንዲኖረው፣ ሰው ከእግዚአብሔር ጋር ፍቅር እንዲኖረው ያስቻለው ነጻነት የሚባለው ነገር በመኖሩ ነው። ነጻነትን ካወጣኸው ምንም አይነት ሞራልን ትርጉም መስጠት አይቻልም። እና እግዚአብሔር ሰውን ፈጥሮታል። ከሰውም ጋር ደግሞ ህብረት እንዲኖረው ይፈልጋል። የዚህ ደግሞ ማስረጃው እንትን ነው፣ ነጻነት ነው ብሎ ያምናል። ቶልስቶይን ስናይ፣ ቶልስቶይም ከአይንስታይንና ከዶስቶቭስ ጋር ይስማማል። ወደ በምድር ለመኖራችን ምክንያቱ እግዚአብሔር ነው። እንደውም የሰው ልጅ ደስታው የሚባለው ነገር ፍጻሜ የሚያገኘው አልቦ የሚያገኘው ከእግዚአብሔር ጋር ሲታረቅ ከእግዚአብሔር ጋር ሲስማማ ነው። ግን ይህንን ደግሞ የሚያደርገው እግዚአብሔር የሚያስደንቅ አእምሮ ሰጥቶታል። የሚያስተውልበት አእምሮ፣ ራሱን የሚመረምርበት አእምሮ፣ እንዲያስታውስ ራሱን ኮሬክት እንዲያደርግ እንዲያንስ የሚያበቃ አእምሮ ስለሰጠው ሰው እግዚአብሔር በየጊዜው እየመጣ አሁን ብዙዎች እንደሚሉት በትንቢ በራእይ በተአምራት ጣልቃ አይገባም እንደዛ የሚገባ ከሆነ እግዚአብሔር በራሱ መተማመን የሌለው ነው ማለት ነው ብሎ ያምናል እና ይሄንን ነው ስለ እግዚአብሔር ያላቸው አመለካከት በዋናነት ይመራ ይህንን ይመስላል። ከመጽሐፍ የመጀመሪያ አስኳል ቀዳሚው የምንመለከተው እሱ ነው። ሌሎች ጽንሰ ሀሳቦችን በመጽሐፍ ይዳስሳሉ። የስነ ልቦናውን ጠቢብ ፍሮይድን ሃይማኖትን ወይም እምነትን የብዙዎች ቅዠት አድርጎ ሲመለከተው ትዳስሳለ አንዳች ሰዎች የሌላቸውንም ስራ ያንዳቸው የሌላቸው ተጽዕኖ በሌላ ዘመን በሌላ ሁኔታ ውስጥ የነበሩም ቢሆን የሚመለከቱበትን ታነሳ አለ። መጽሐፍህ በርካታ ገጽታዎች አሉት። እስኪ ገፋ አድርገን እንመልከትና ሁለተኛውን አምድ እናንሳ። መጽሐፍህ በሁለተኛነት የህይወትን ዋጋም ይመረምራል። የህይወት ትርጓሜ እስኪ እንመልከት። የህይወትን ፋይዳን በተመለከተስ ምን ላይ ደረሱ እነኚህ የጥበብ ሰዎች? ምን ታዘብክ በጥናትህ? ከፍሮይድ እንጀምር። የሚበዛውን የምርምር ህይወቱን ያሳለፈው የሰው ልጅ በምድር ላይ ለምንድን ነው የሚኖረው የሚለውን ከስነ ልቦናዊ ምርምር አንጻር ነው ያየው እና እሱ ምንድን ነው ብሎ የሚያምነው ሰዎች በምድር ላይ የሚፈልጉት ደስተኛ መሆንን ነው። እንደውም ደስተኛ ከሆኑ ህይወታቸው የረካ ከሆነ ምንም ጥያቄ አያነሱም። ፊሎሶፊም የሚባለው ራሱ አያስፈልግም። ሰዎች ጥያቄ መጠየቅ የሚጀምሩት በህይወታቸው የሆነ ነገር ሲጎድል ነው። ለሳይንስ ሁሉ ምክንያቱ በህይወታችን የጎደለ ነገር ስላለ ነው። ባይጎድል ኖሮ ፍለጋው አይጀመርም አይጀመርም ምንም በሰው አይፈልግም ደስ ብሎት ነው የሚኖረው ብሎ ያምንና ስለዚህ የፍለጋችን ሁሉ ምክንያቱ ያለ መደሰት ነው ያለ መርካት ነው። ለዚህ ምክንያቱ ምንድነው? ብሎ ሲያስብ በሰው ልጅ የስነ ልቦና ህይወት ውስጥ ሁለት አይነት ኢንስቲንክት ወይም ደመነፍስ የምንላቸው በጣም መሰረታዊ የሆኑ ደመ ነፍሶች አሉ። አንደኛው የፍትወት ደመ ነፍስ ነው። ሁለተኛው ደግሞ የአግሬሽን፣ በአማርኛ ምን ብዬ እንደምተረጉሙ አላውቅም። ስሜት በኃይል የሚገለጽበት በኃይል ራስን በኃይል መግለጽ ው ዘ ኢንስቲንክት ኦፍ ሴክስ ኤንድ ዘ ኢንስቲንክት ኦፍ አግሬሽን። እነዚህ ሁለቱ ነገሮች ካልረኩ ሰው ደስተኛ አይደለም። እነዚህ ነገሮች ደግሞ ሲረኩ ሰው ጥያቄ ያቆማል። ችግሩ ግን እነዚህን ሁለቱን ነገሮች በአንድ ጊዜ ማርካት አይቻልም። የፍትወት ስነልቦና የምንለው አላማው ፍቅር ነው። ሰዎችን ወደ አንድ ማምጣት ነው፣ ማሰባሰብ ነው እና ትልቅ ኦርጋኒዝም እንዲሆኑ ማድረግ ነው። ኢንስቲንክት ኦፍ አግሬሽን ደግሞ የዛ ነው፣ ተቃራኒ ነው። ሀሳቡ ዲሶሽየት ማድረግ ነው፣ ማራራቅ ነው፣ ሞት ነው። የሚረካው በመግደል ነው በኦርጋኒዝሙን በመበታተን ነው እና እነዚህ የሚያስደንቁ ሁለት ደመነፍሶች ሚዛናቸው ሲስተካከል ሰው አርፎ ይቀመጣል። ግን ሚዛኑ በተዛባ ቁጥር ይህንን ሚዛን ለማስተካከል የምናደርገው የትኛውም አይነት መዋተት፣ የትኛውም አይነት ድካማችን ይህን ሚዛን መጠበቅ ነው ብሎ ያምናል። ዶስቶኤቭስኪ በጣም የሚገርም እሱ የነጻነት ነጻነትን ነው የሚያውጀው፣ እንግዲህ በስራዎች ሁሉ በቃ የሰው ልጅ ትልቁ ስጦታው ትልቁ ሀሴቱ ነጻነት ነው እና የሰው ልጅ አላማው ይህን ነጻነት በበጎ ፈቃዱ ማስረከብ ነው። ትልቁ ድሉ መስጠት ነው። የሕይወት ትርጉምና ፋይዳዎች አድማጮች፣ ከወጣቱ ደራሲና መምህር ዶክተር ዋልት ንጉሥ ዳርጌ ጋር የጀመርነው ወጋ አልተቋጨም። በቀጣይ ፕሮግራማችን እንመለስበታለን። ለአሁኑ ግን እንግዳይን ዶክተር ዋልት ንጉሥ ዳርጌ ለጊዜው አመሰግናለሁ። እግዜር ይስጥልኝ።

እሺም አለል እምቢ፣ እንደፈቀደችው ትዘዝ በገላ አይ አበሳ ፍቅሯ ቀለለስ ልሷን አዘዘብኝ ልታንገላታ ነው። that i, I

በናፍ ቆቷወጥመድ አስራቀረበች ፍቅሯ ቀለለስል እሷን አዘዘብኝ ልታንገዳ ታይነው ወይዳዬ እሽ አለለሚ ደፈቀደችው ትዘት በገላ ወይዳዬ አበሳዬ። የሰንደቅ ዓላማ ነገር የባንዲራ ጉዳይ ሲያወዛግብ ሰንብቷል ኢትዮጵያ ውስጥ። ሁለትም ምሁራን አወያይተናል። ከኒውዮርክ ፕሮፌሰር ጌታቸው ኃይሌ የቋንቋና፣ የሥነ ጽሑፍ ሊቅ የጥንታዊ መጻሕፍት ተመራማሪና አጥኚ፣ የአባ ባሕሪን ድርሰትም አጥንተው የተረጎሙ ናቸው፣ ከብዙ በጥቂቱ ስናስተዋውቃቸው። ሌላው እንግዳ ደግሞ ፕሮፌሰር ኃይሌ ላሬቦ ከአትላንታ ጆርጂያ በሞርሃውስ ኮሌጅ የታሪክ መምህር ናቸው። ፕሮፌሰር ኃይሌ ያለፈውን ውይይት የገታ ነው በዛ ሀገር ህግ አልገዛም፣ እንዲያውም የዛ ሀገር ሰው አይደለሁም ዜጋ አይደለሁም፣ ለምሳሌ ኢትዮጵያ አይደለሁም የሚል ኃይል የራሱን ሰንደቅ ዓላማ ይዞ ይታገላል። ይሄ ልክ አይደለም ብላችሁኛል። ግን በዛው ላይ ልሂድና ምናልባት አንዳንዱ ደግሞ እንግዲህ አንተ ኢትዮጵያዊ ካልሆንክማ ስለ ኢትዮጵያ ጉዳይ መሟገት የለብህም፣ ሰንደቅ ዓላማውንም አትቀበልም፣ ስለዚህ በኢትዮጵያ በሀገር ውስጥ ጣልቃ አትግባብ የሚል ጥያቄ ቢመጣ ሲያስኬሄዳል በዛው ይሄዱ ፕሮፌሰር ኃይሌና ወደ ዶክተር ጌታቸው ይሄዳል ወደ ፕሮፌሰር ጌታቸው በዚህ ጥያቄ ነበር የገታ ነው። ያንን ባጭሩ እንደግምና ወደ ውይይቱ እንዘንቃለን። በድጋሚ እንግዶቼን አመሰግናለሁ። ዛሬ አንተ ቀደም ሲል የተደረገ ውይይት ስለሆነ አንተ የለበትም ቅር እንዳይልህ። ሌላ ቀን እንደምንም እንደምናገኛቸው ተስፋ ላድርጋ አንዳንዴ እኔን ጥለህ ኢንተርቪው ተደረግ የለም ልክ ነው እሺ ወደ ወይት እንዘልቃለን እኔ እንግዲህ ይሄ ሀይል በህዝብ ተመርጦ ነው ወይ እንግዲህ ሀገር ስባል ሳለ ኢትዮጵያ የተቋቋማችሁ በነዚህ ሀይሎች ወይ በነዚህ ቡድኖች ስምምነት አይደለም ተቋቁሟ የቆየች ሀገር ናት እነዚህ አሁን መጥተው የለም እኔ አልቀበልም ብሉ የቀረው የኢትዮጵያ ክፍል መስማማት አለበት። ምክንያቱም ያ ሀገር የኢትዮጵያም አካል ነው፣ የሀገሩም አካል ነው። በዚህ ምክንያት እነዚህ ትንሽ ቡድኖች በምሉት ተመርቶ ከብዙ ዘመናት ታሪኩ አባል የባለቤትነቱ አባል የሆነውን አካባቢ ዝም ብሎ መልቀቅ የሚችልበት አይመስለኝም። መሆንም ያለበት አይመስለኝም። አንደኛ የህዝብ ተወካይነት አለ ወይ ነው። የህዝብ ተወካይነት ካለ ሌላው የሀገሩ ክፍል ያ አካባቢ እንዲሄድ ተስማምቶበታል ወይ የሚለው ጥያቄ መነሳት አለበት። ዝም ብሎ በየትውልዱ እየተነሳ እኔ አካል አይደለውም ሊሆን አልፈልግም ካለ ምስቅልቅልና ትርምስምስ ነው የሚፈጠረው። በዚህ ምክንያት የኢትዮጵያ አካል አሁን ያለንበት ሁናቴ በሰው ሰራሽ በተንኮል የተፈጠረበት ሁናቴ ነው ከዛ በፊት የነበረው ሁናቴ በጣም የተለየ ስለሆነ ያ ሁናቴ መለወጥ ያለበት መሰለኝ። በስልጣንም ያሉት ሰዎች ይህንን ተረድተው፣ ምክንያቱም በጎሳ ወደ መፍትሄ በጎሳ ላይፈጠር ብሎ የተዋጋ ሀገር በጎሳ የሚዋቀርበት ምክንያት የለም። ቀደም ሲል ባነሳው ጥያቄ ላይ በጌታቸው የበኩሎውን እንዲሉና መፍትሄ ሰጥተውልኝ በዛ እንዘጋለን። አንድ የኢትዮጵያ ክፍል አንድ ህዝብ ኢትዮጵያ አይደለሁም ራሴን ችዬ እሄዳለሁ ካለ ጦርነት ማወጅ አለበት። የነጻነት ግንባር ብሎ ፈጥሮ ጦርነት ማወጅ አለበት። ይሄ ደግሞ ሆኗል። መጀመሪያውኑ ኢትዮጵያ ዛሬ ትንሽ የሆነችው ልክ በአሁኑ ጥያቄ ምክንያት ነው። አሁን በተነሳው ጥያቄ ብዙዎች የወጡት ከኢትዮጵያ ከኢትዮጵያ ምድር የተለዩት እና አሁን ይችን ያለችውን ኢትዮጵያ ብቻ ይዘን የቀረ ነው በዚያው ጥያቄ የተነሳ ነው። እኛ አደለንም የሚሉ ሀይሎች ተነስተው ስላሸነፉ ነው እና አሁንም ደግሞ ከዚህ በላይ ነበረች ኢትዮጵያ ነው የሚሉኝ። ከዚህ በላይ ነበረች ከቀይ ባህር ጀምሮ እስከ እስከ ነጭ አባይ ድረስ ኢትዮጵያ ኢትዮጵያ ታሪክ እንደነበረ የታወቀ ነው። ማስረጃዎች ሁሉ አሉ። የኢትዮጵያ ታሪክ በራሱ እንግዲህ ያው ትንሽ አልፎ አልፎ አወዛጋቢ እንደሆነ ይታወቃል። የተለያየ ሰዎች ለኢትዮጵያዊነት የኢትዮጵያ ታሪክ የሚለው ላይ የራሳቸው እንትን አላቸው እንዶችን ጣል ለማድረግ ነው እንጂ ወደዛ ለመግባት አይደለም። እርስ ያሉትን ግን ያው ቀበልና ሄዳለሁ በዚያ እሱ እንግዲህ እራሱን የቻለ ነገር እውነት ነው እውነት መዝገብም ማገላበጥ ይኖራል። ማስረጃ እና ወደዚህ ልምጣና አሁን ይሄ እንግዲህ ይሄ ጥያቄ የመንግስቱ የሚመልሰው ነው። አንድ መንግስት ወይም አንድ አስተዳዳሪ አስተዳድራለሁ ኢትዮጵያን ብሎ የተቀመጠ መንግስት የኢትዮጵያን ዳር ድንበር የኢትዮጵያን ጥቅም የኢትዮጵያውያንን ጤንነት ሰላምና እርምጃ የሚያካሄድ የሚያሳይ የሚያበለጽገን መሆን አለበት እና ዳር ድንበሯ የሀገሪቷ ሉዓላዊነት የሚጠበቀው በመንግስቱ ነው። አለዚያ ይሄንን አደርጋለሁ ይሄ የሚል ማድረግ የሚያቅተው ቁጭ ብሎ የሚያከፋፍል መንግስት ሊኖር አይገባም እና ይሄ ኃላፊነት የመንግስቱ ነው። እንደዚህ ያለ የሚናገሩትን በማግባባት አላግባ አንግባባምም ካሉ የሰው ሀገር አይከፋፈልም ብሎ የሚያስፈልገውን እርምጃ መውሰድ የመንግስቱ ግዴታ ነው እና አሁን ያለው መንግስት እንደማየው ያው ዶክተር አብይ ሲናገር እንደሰማ ነው። አንድ ሀገር እንደ ቅጠል እንደ ዛፍ ቅጠል የሚወድቅ ክፍል የላትም አብራ የምትኖር ጥንታዊት ሀገር ናት ብሏል። እኛም ልንሰማ የምንጠብቀውም ሊያደርግም የምንጠብቀው ይሄ ነው። ሰዎቹን ማግባባት ይኖርበታል። ካላግባቦም ደግሞ የመንግስታዊ ስልጣን አለው በስልጣኑ መሄድ ይችላል። እንዲያው በጥቂቱ ስለ ባንዲራው ቅድም የተረሳ ነገር ስላለ ልጨምርበት። እሺ፣ ጨምረው ወደ መፍትሄ ሄዱልኛል። እንግዲህ ኢትዮጵያ ውስጥ አሁን እንደሚያውቁት በባንዲራ የተነሳ በሰንደቅ ዓላማ የተነሳ አወዛጋቢ ነገር አለ። ጠቅላይ ሚኒስትር አብይም ባንዲራ ሊያጣላ አይገባውም በሀገር ጉዳይ ብቻ ነስማማ፣ ወደ ሰላም ልምጣ የመሳሰል አለ። እና መፍትሄው ምንድን ነው? እንደው እንግዲህ ሳይቃጠል በቅጠል ይባላል። ከዚህ የባሰ ችግር ሳይፈጠር ሰው እንደው ልቦና አግኝቶ ወደ አንድ ስምምነት ሊመጣ የሚችልበትን መፍትሄም ይነግሩኛል። ሁን የተረሳቸውን ነጥብ ይቀጥሉና በዛ ይሄ ሶስቱ ቀለም ባንዲራ የተፈጠረው በተለየ እነዚህ በጭቆና ላይ በቅኝ ግዛት ላይ የነበሩ አፍሪካውያን ሀገሮች ያን ጊዜ የምታውለበልብ እሷ ብቻ ስለ ነበረች እነሱ ነጻ ሲወጡ የአፍሪካ ባንዲራ ነች ብለው የእኛንም ከሱ ጋር ማያያዝ አለብን እያሉ ብዙዎች ብዙ ሀገሮች ነጻ ሲወጡ ከኢትዮጵያ ባንዲራ ጋር አያይዘዋታል። ባንዲራቸውን አሁን እኛ እንለውጥ ባንዲራችንን ባልን ጊዜ እነሱን ሁሉ ጥለናቸው ከዳናቸው ማለት እኮ ነው። ይሄ መሆንም የለበትም። ኃላፊነቱ መፍትሄው የመንግስት ነው። የመንግስት እርምጃ መውሰድ አለበት። ኃላፊነት ማለት የአገሪቱን ሉዓላዊነት አላዊነት መጠበቅ አለበት። በምን አይነት መጠበቅ አለበት ሲባል ያው አሁን እንደሚያ እንዳለው ሰዎቹን በማግባባት ታሪኩን በማስተማር በማስረዳት እምቢም ካሉ ማለት አሻፍረኝ የሚል ሰው ምን ታደርገዋለህ? እያወቀ ነጩን ጥቁር ነው ብሎ የሚከራከረው ሰው ምን ታደርገዋለህ? እንግዲያው ይህን አልቀበልም ካልክ እኛ ሀገራችንን አንለቅም ብሎ ያው የተለመደው ግብ ግብ መቅጠም ነው እንግዲህ። ግን አነ ህገ መንግስቱ አሁን እስካልተለወጠ ድረስ አንቀጽ ሃያ ዘጠኝ ላይ ሀሳብን በነጻነት ያለ ገደብ የመግለጥ መብትን ይደነግጋልና መብቴ ነው በሚለው ነገር ያን እያሰፉ ሊሄዱ የሚችሉ ወገኖች ሊኖሩ ይችላሉ። እሱማ ተፈቅዶልን አሁን እንደ ልባችን ሬዲዮንም ይሄ ኢትዮጵያ ድረስ ሲደርስ ኢትዮጵያ ለመግባት ፈራለሁ አልልም፣ ሀሳቤን እናገራለሁ። ፈቅዶልናል። ኢንተርኔት ሁሉ ተከፍቷል። ጋዜጦች ሁሉ ከፍተዋል ሬዲዮን ለማቋቋም የፈለጋችሁ ሁሉ አቋቁሙ ተብሎ እየተቋቋመ ነው። እሱማ ምን ችግር አለ። በዚያ ላይ ድረስ የሚያቆሙ ከሆነ የሀሳብን የመግለጽ መብት እሱ ተፈቅዶልናል፣ እንናገራለን፣ እናሰማለን፣ እናስደምጣለን። እሺ ፕሮፌሰር ኃይል እርስም የማጠቃለያ ሀሳብ እንደ መፍትሄ የሚሆን አልሰጡንምና በሱ እናጠቃልላለን። አንቀጽ ሀያ ዘጠኝ በነጻ መሰብሰብ የመናገር ሀሳብህን የመግለጥ መብት ነፃነት ይሰጠሃል። ያ ማለት ደግሞ ለሀገር እና ለሌላውን የሚጎዳ ነገር ታደርጋለ ማለት አይደለም። ነጻነት የሌላውን አፍንጫ እስከማትነካ ድረስ ነው። በዚህ ምክንያት ነጻነትን መጠቀም ለማይችል ነጻነት አይገባም። የሚገባው ቋንቋ ነው የሚያስፈልገው። በዚህ ምክንያት ነው እስር ቤትና የመንግስት እርምጃ የሚወሰድበት አሁን የምናየው ሁናቴ ከዛ አልፎ ሄደዋል። በሰንደቅ ዓላማ አማኝቶ ሰውን መግደል፣ ንብረት ማውደም ወደ እንስሳነት ደረጃ የተካሄደበት ሁናቴ ነው ያለው። እንግዲህ ይሄ አንቀጽ ሀያ ዘጠኝ አማኝቶ መሆን የሚገባበት የሚገባ ነገር አይደለም። እኔ ከዚች በላይ ሊንቀሳቀስ ሊሄድ እፈልጋለሁ እንደ መፍትሄ አንደኛ ይሄ ለውጥ የመጣበት ዋና ምክንያት የለውጡ አቀንቃኝ እና የለውጡ መሪ ሆኖ የተመረጠው የለውጡ ሆኖ ሆኖ የተገኘው ሰው ማለት ልክ አብይ አህመድ ኢትዮጵያዊነትን ስለ ቀነቀነና የኢትዮጵያን ታሪክ ከሕዝቡ ጋራ ከና ከድርጅቱ ጋራ ስላስታረቀ ነው። እንግዲህ በኢትዮጵያዊነት የማይቆም ከሆነ ይሄን ያህል ሰልፍ፣ ይሄን ያህል የህዝብ ድጋፍ፣ ይሄን ያህል ድሮ በእንቁላልና በቲማቲም ወይ ደግሞ በየሄደበት እያሳደን በስድብ የምናዋርደው ሰው የህዝብ ከፍተኛ ተቀባይነት ባልኖረውም ነበር። ይህን መርሳት ያለበት አይመስለኝም። እንግዲህ ከአንድ ብሔረሰብ እመጣለሁ ባይ ነው ግን ከፍተኛ ተቀባይነትና ህዝብ ድጋፍ ሊያገኘው የአንድ ብሔረሰብ አባል በመሆኑ አይደለም። ኢትዮጵያዊ ነኝ፣ ለኢትዮጵያ ይቀናቀናለው፣ የኢትዮጵያን ዓላማ የኢትዮጵያ ዳር ድንበሯን አስጠብቃለሁ ስላለ ነው። ይህን መርሳት ያለበት አይመስልም። ስቴትስማን እንደምሉት ማለት ብልህና አዋቂ አሪቆ አሳቢ የሚያስብ መሪ ከሆነ ያንን ከግል ጥቅሙ ከጎሳ ጥቅሙ ከብሔረሰቡ ጥቅሙ በላይ ሰፋ ያለችን ኢትዮጵያ ማየት የሚገባ መሰለኝ። አጼ ምኒልክም ወደ ከፍተኛ ኢትዮጵያን ያለችን ኢትዮጵያ ሊሰጡ ነው የቻሉት ሰፋ ከነዛ ከጎጠኞቹ ከባላባቶቹ በሰፋ አይን ሰፊ ሀገር ሰፊ አድማስ በማየታቸው ነው። በዚህ ምክንያት ይሄ አሁን ያለ ሁናቴ በስልጣን ያለው መንግስት እና የመንግስቱ መሪ አስፈላጊ ሆኖ ከተገኘ የመንግስት ስልጣን አለው፣ ተገቢውን እርምጃ መውሰድ ያለበት መሰለኝ። መንግስት ይቅርታን፣ ፍቅርን መስበክ የመንግስት ስራ አይደለም። የመንግስት ስራ እኩልነትን ማምጣት፣ አንድነትን ማጽናት፣ ፍትህን ማ በግብር ላይ ማዋል ነው። አሁን ኢትዮጵያዊነትን ካቀ እነዚህ ነገሮች ከተደረጉ ይቅርታም ይመጣል ግን ይቅርታ አጥፊው ገዳዩ አፈናቃዩ ሀብቴናዊ አውዳሚው ያንን ሁሉ ይዞ ይቅርታ ስጠይቅ አይደለም መጀመሪያ ለጥፋቱ ካሳ ወይ ይቅርታ ስጠየቅ ነው መደመር የምትችለው ብረትና ሸክላ ሊደመሩ አይችሉም ክፉና ደግ ሊደመሩ አይችሉም በአንድ አላማ በአንድ ደረጃ የሚስማሙ መሆን አለባቸው ከተስማሙማ ምን ችግር አለው ለማንስማማውና ለማይጠመን ነው ji karta marag em emya kara kar no የማስማማ አሁን እኮ ሁናቴ ያለው ይቅርታ ሀብቴን ዘርፎ ያለው ሰውዬ ሀብቴን ይዞ ይቅርታ አድርግል ልጅ ነው የምለው መጀመሪያ እኮ ፍቱ መደረግ ይኖርበታል፣ ነው የምለው እኔ። አሁን ብዙ ሕዝብ ተፈናቅለዋል። ይሄ መንግስት ከመጣ በኋላ ይልቁንም ብዙ መንግስት በሶማሌ ኦሮሞች ተፈናቅለዋል። አማራ አማርኛ ተናገርት ተብሎ ቀዬ ቦታው ተፈናቅለዋል፣ ግፍ ተፈጽመዋል፣ ሀብት ንብረት ወድመዋል። እነዚህ ሰው እነዚህ ነገሮች መስተካከል ያለባቸው። ፕሮፌሰር ሊናገሩ የፈለጉ መሰለኝ እንዲያው ስለ መደመር። መጥረቢያና ሸክላም እኮ አንድ ቤት ውስጥ ይኖራሉ ፕሮፌሰር። ጥሩ አደማመሩ ላይ ነው እና አጠቃቀሙ ላይ ነው። መልካም ነው። ሁለታችሁም በእውነቱ ከታሪክ አንፃር በሙያችሁ የምታውቁትን ነው ያካፈላችሁን። ለጊዜው በጣም አመሰግናለሁ ከአትላንታ ፕሮፌሰር ሀይሌ ላሬቦ ደግሞ ፕሮፌሰር ጌታቸው ኃይሌ በጣም አመሰግናቸዋለሁ። እግዚአብሔር ይስጥልኝ። እልባት ካደረግንበት የሚቀጥል ወግ ነው። የባላንጣዎች ቡድን لراديو مسيت بيتينو በፌስቡክ ለምትከታተሉንና ድረገጻችንን ለምትጎበኙ አድማጮቻችን አሁን ርዕሱ እንግዳ አይደለም። የባላንጣዎች ቡድን ቲም ኦፍ ራይቫልስ ዘ ፖለቲካል ጂኒየስ ኦፍ አብርሃም ሊንከን በአስራ ስድስተኛው የዩናይትድ ስቴትሱ ፕሬዝዳንት አብርሃም ሊንከን ለየት ያለ ጊዜና ልዩ ብልሃት የተካነ አስተዳደር ላይ ያተኮረው ይህ መጽሐፍ የስመ ጥሯዋ የታሪክ ተመራማሪና ደራሲ ዶሪስ ጉድዌን ቲም ኦፍ ራይቫልስ መነሻነት አቶ ይልማ አዳሙ ያደረሱን ጽሑፍ ነው። አሁን የባላንጣዎች ቡድን የባላንጣዎች ቡድን በዚያ በቀደመ ትረካ እንዲነበር የተቋጨ ዕርቅና ስምምነት። ጦርነቱ አብቅቶ ሊንከን ለሁለተኛ ጊዜ ተመረጠ። ባስመዘገበው ድሎች ከመኩራራት ይልቅ ታሪካዊ ንግግሩን ብሔራዊ ዕርቅ እንዲሰፍንና የአንድነት ስሜት እንደገና እንዲነቅስ መንገድ መክፈቻ አደረገው ብሔራዊው የትኩረት አቅጣጫ ምን ሊሆን እንደሚገባ ማመላከቻ አጋጣሚ አደረገው። ይህ አቅጣጫ በብሩህ ተስፋ የተቃኘ በእርቅና በሰላም መዓዛ የታጀበ ነበርና አገሪቱን ከዳር ዳር አወዳት። በማንም ላይ ጥላቻና የበቀል ስሜት ሳይኖረን በጽኑ ፍቅር ተሳስረን የጀመርነውን የአገር ግንባታ እንቀጥላለን። ከፍጹም ይቅር መባባል ተነስተንም የአገራችንን ቁስል እናክማለን፣ ኅብረታችንን እናድሳለን አለ። ይህ በቀደመው ጽሑፍ የአብርሃም ሊንከንን ዘመን የተመለከትንበት፣ ወደ ኢትዮጵያ ጉዳይ የተመለሰበትን የዛሬው ማጠቃለያ ልናደርግ ነው አሜሪካ አንድ ታላቅ መሪ ባስፈለጋት ሰዓት ሊንከንን አግኝታለች። የሊንከንን የባላንጣዎች ቡድን አዋቅራ ከማአት ድናለች። እኛ ደግሞ ሳይውልና ሳያድር የራሳችንን ሊንከን መፍጠራችን ወሳኝ ነው። ማለቂያ በሌለው ጉስቁልና የሚማቅቀውን ሕዝባችንን የሚታደግ የባላንጣዎች ቡድን ለማደራጀት ከዚህ የተሻለ የታሪክ አጋጣሚ የለም፣ አስፈላጊነቱም እንዲህ አንገብጋቢ ሆኖ አያውቅም ሲሉ አቶ ይልማ አዳሙ ቲም ኦፍ ራይቫልስ የባላንጣዎች ቡድን በሚለው የሊንከንን ያን በልዩ መንገድ የሚታሰብ የቆየ ዘመን የሚፈትሽ ነገር ግን ዛሬ ጋር ፈጥኖ ሊያመጣን ብዙም ያልራቀ ያን የገዘፈ ትርጉም ያዘለ ታሪክ ከኢትዮጵያ ሁኔታ አዛምደው የከተቡበትን ጽሑፋቸውን ጓጭተዋል። የቁም ነገር ጨዋታው ገና ድሮ የጀመረ ይመስላል። እኛም በርዕሱ ላይ ያጠነጠነውንና የሩቁን ቀረብ አድርጎ ለመመርመር ብሎም የሚሻለውን ለማመላከት ከፈቀዱ ባለሙያዎች ጋር የምናደርገውን ውይይታችንን አሁን ሁለት እንላለን። በቀጣዩ ፕሮግራማችን ነው። ታዲያ አድማጮች፣ አሁን ሰዓቱ የንጉሥ የአክሊሉ መስኮት የሚከፈትበት ነው፣ እና እያይዘለት ላይቭ የትምህርት የሚለውም ተከታታይ ዝግጅት ነው ምናምን የንጉሴ የዛሬ ዝግጅት ተከታታይ ቅንብር ነው። ትምህርት በኢትዮጵያ ነው ርዕሱ፣ ዘመናዊ ትምህርት በኢትዮጵያ ዝክረትም አልም የትናንት ማስታወሻ ተከታታይ ዝግጅት። እንግዳዬ ዶክተር አግደው ረዴ። የከፍተኛ ሁለተኛ ደረጃ ትምህርት ቤት ዲሬክተርም ስለነበሩ የከፍተኛ ትምህርት ኮሚሽን ኮሚሽነር ሆነው ዩኒቨርስቲውን ሌላውንም ሁሉ ያዙ ስለነበረ ስለ ትምህርት ጉዳይ በጥልቀት ያውቃሉ። በዚህም ጉዳይ ላይ ብዙ ጽፈዋል፣ ብዙም መናገር ይችላሉ በኩራት ዶክተር አግደ ውረዴ ባለፈው ዐሥራ አምስት ቀን ፕሮግራማችን ቀደምት የውጭ ሰዎች የትምህርት ቤት ዲሬክተሮችን አንስተው ለምሳሌ የዳግማዊ ምኒልክን እና የተፈሪ መኮንንን አንዳንዶቹን ስማቸውን ጠቃቅሰው አጫውተውናል። ለመሆኑ በወቅቱ የነበሩ ኢትዮጵያውያን የከፍተኛ ትምህርት ቤቶች ዲሬክተሮች እነማን ነበሩ? ምን አለ በዚህ ምይታ ዓመት በዚህ ሚሌኒየም ስማቸው ቢነሳ አቶ ሀይለ ሚካኤል ምስግና የምልክ ዲሬክተር ነበረ። በጣም የታወቀ ምሁር ነው። አቶ ሀይለ መስቀል ደስታም የምልክ ዲሬክተር ነበረ። ታየደመ ሰው እና እንትና ተሰማ ደስታ ለአጭር ጊዜ ነው የሆነው። አቶ መሰለ ምትኩ የሚባል ብዙ ጊዜ ቆይቷል። ሂሳብ ልቅ ነው። እንግዲህ እነዚህ አብዛኛውን ከአስራ ዘጠኝ መቶ ሃምሳ አራት በኋላ በእናንተ ቋንቋ የታህሳስ ግርግር ትሉታላችሁ እና ከዚያ በኋላ የኢትዮጵያውያን ዲሬክተሮች እየበዙ ሆኑ። አላማው ደግሞ እንደምታውቀው የመምህራን ማሰልጠኛ 1948 አካባቢ ከአዲስ አበባ ከምኒልክ ትምህርት ቤት አንድ ሴክሽን ነበር፣ ሌላ ሴክሽን ነበረ። ከዛ ወደ ሀረር ሄደ። ወደ ሀረር ሲሄድ አብዛኛውን የትምህርት ቤት ዲሬክተሮችን ለማበልጸግ እና ኃላፊነት ያላቸውን እየመረጡ ዲሬክተር ማድረግ ነበር። ከመካከል የመንግስቱ እንግዲህ ሁሉም እንዳተረጓጓሙ ነው እንጂ ብዙ ኢትዮጵያኖች ተፈሪ መኮንን ብቻ ሲቀር የውጭ ዲሬክተሮች ዴይ ስኩል ማ ቀደ የስላሴ አንደኛ ደረጃ እንለዋለን እና ደግሞ ኮተቤ ሁለተኛ ደረጃ ይባላል። ያን ጊዜ እነሱ እነሱ እና ሀረር ደግሞ መድኃኔ ዓለም ይባላል። አዲስ አበባ ደግሞ የባለ አባት ወይም መድኃኔ ዓለም ትምህርት ቤት እንለዋለን። ቀጥሎ የአርበኞች ትምህርት ቤት የሚባል ነበር። ከዚህ እንደሆነ እና አምሃ ደስታ ዲሬክተሮች ጥሩ ጥሩ ዲሬክተሮች አበሮች ነበሩ። አነሽ መልስ ሀብት ነበሩ። አሁሉ መኮንንም ነበሩ። እነዚህ ሁሉ የኢትዮጵያውያን አብዛኛውን ይመቋቸው ነበር። እነዚህ የተፈሪ መኮንን፣ የውንጌት እና የመድኃኔ ዓለም ቆየ። ምክንያቱም ውንጌት እንግሊዞች ይዘውት ነበር እስከ ፈነዳ ድረስ አለቀቅም። መድኃኔ ዓለም ሚስተር ጀፈሪ ላስት የሚባል ጎበዝ የጂኦግራፊ ሊቅ አለ። እሱ ወደ ዋናው መስሪያ ቤት ገባ። ከዚያ እንደ ሀይለ ጊዮርጊስ ጣሰው ዲሬክተር ሆነ። ሌሎችም ነበሩ። እንግዲህ ተፈሪ መኮንን ትዝ የሚለኝ ብዙ አልሆኑም። አሁን ሰዎች እንዴ በጣም ጋኙ አለ። ዚፌል ነበረ ሆኖ የቀዳም ኃይል ሥላሴ ዩኒቨርሲቲ ዲን ሆኖ ነበር። እዚ ፊልም ራስ አብዛኛውን ጀሱዊቶች የካቶሊክ እምነት ያላቸው ከኩቤክ ከካናዳ መጥተው እንግዲህ እነሱ ጃንሆይን ይሰብካሉ። ድሬዳዋ በነበሩ ጊዜ እኛ የእኛ ሃይማኖት በልጅነቱ ያንን ያስተማርነዎት ይሏቸዋል። ጃንሆይን ጃንሆይ የምልህ አሁን ቀዳማዊ ኃይል ሥላሴን ነው። እሳቸው ደግሞ ያንን ብለው ተፈሪ መኮንን አብዛኛውን ከጥንት ጀምሮ የያዙት ጀሱዊቶች ናቸው። የጀሱት እምነት ተከታዮች ካቶሊክ ናቸው፣ እና እነሱ የሚመጡት ከካናዳ ነው። ከካናዳ ነው የመጡት ነበሩ፣ እስከ መጨረሻ ድረስ። ኋላ አዲስ አበባ ዩኒቨርሲቲ ሲቋቋም ከመንግስቱ ነዋይ በኋላ ቤተ መንግስቱ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ስም ሲሰየም ተፈሪ መኮንን ዲሬክተር የነበሩት ትልቅ አስተዋጽኦ አድርገዋል። እነ ጋኞ እነ ዙፌል እየሆኑ ምክትል ፕሬዚዳንት አማካሪም እየሆኑ ረድተዋል። አመሰግናለሁ ዶክተር አግደው ረዴ። ጠላት ከወጣ በኋላ ያለውን በሚቀጥለው ጊዜ ዘረዝሩልናል። እስከዛው ደህናን ሰንብት። ንጉሴን እናመሰግናለን። አሁን የቀረን መድኒት መለኛ ነሽና የመሰናበቻው ዜማ አድማጮች ለሙዚቃ ጊዜ የለንም የማጠቃለያ ዜናውን አሰማለሁ ብሬት ካበኖ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ እንዲሆኑ የሕግ መወሰኛው ምክር ቤት ከወሰነና ቃለ መሐላ ከፈጸሙ በኋላ ዋሽንግተን ዲሲ ላይ የበረታ ቅሬታ እየተሰማ ነው። የሚስተር ካቫኖ ሹመት የጸደቀው ከምክር ቤቱ አባላት እንደራሴዎች የሀምሳውን ድምፅ በማግኘት ነው። ዩናይትድ ስቴትስ ውስጥ በስደት ይኖሩ የነበረው ሳዑዲ አረቢያዊ ጋዜጠኛ ኢስታንቡል በሚገኘው የሳኡዲ ኤምበሲ ባለፈው ወር የተገደለው የጋብቻ ሰነድ ለመጠየቅ በገባበት ወቅት ነው ሲሉ የቱርክ ባለስልጣናት ደምድመዋል። የሳውዲ ባለሥልጣናት ግን ክሱን መሠረተ ቢስ ሲሉ አጣጥለውታል። የጋዜጠኛ ጃማል ካሾጊ እጮኛ ባለፈው ማክሰኞ ከቆንሲላው ጽፈት ቤት ውጭ ተጠብቀው የነበር ሲሆን ከገባ በኋላ ከሕንጻው አልወጣም ብላለች። ካሾጊ ለዋሽንግተን ፖስት ጋዜጣ ይዘግብ የነበር ሲሆን ባለፈው ዓመት የተሰደደው የሳውዲ አረቢያ መንግሥት የተቃዋሚዎችን ድምፅ ማፈን ከጀመረ በኋላ ነው። ጋዜጠኛው በተለይ ልዑል አልጋውራሹን መሐመድ ቢን ሳልማንን አጠንክሮ የተች ነበር ተብሏል። ዜናው አበቃ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን የዛሬ እሁድ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በሚጀመረው መደበኛ ስርጭታችን መልሰን እስከምንገናኝ